ከSBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። ዶክተር ሙላቱ በላይነህ፣ የናታን የጋብቻና ቤተሰብ ምክር አገልግሎት መስራችና ስራ አስኪያጅ፣ ደራሲ፣ የጋብቻና ቤተሰብ ምክር አገልግሎት ባለሙያ። ፍቺ የጋብቻ ጥላ ነው። ጥንዶች ጋብቻቸው ወደ ፍቺ እያመራ መሆኑን እንደምን መረዳት ይችላሉ? ለፍቺ የሚያበቁ ዋነኛ ምክንያቶች ምንድን ናቸው? እንግዲህ አድርገህ ስለጋበዝከኝ አቶ ካሳሁን በጣም አመሰግናለሁ። ሰዎች ያገባሉ፣ ይጋባሉ፣ ወደ ትዳር ይገባሉ። ወደ ትዳር ገብተው በትዳር እየኖሩ እያሉ ደግሞ አንዱ ደግሞ ሊከናወን የሚችለው ባይሆን ጥሩ ነው፣ ግን በእያንዳንዱ ቦታ ላይ ሊፈጠር የሚችል ደግሞ አንዳንድ ጊዜ የፍች ሁኔታ ናቸው። ማለት የመጋባት እንዳለ ፍችም ደግሞ ይኖራል። ፍችን ልናጠፋው የምንችለው ነገር አይደለም። ከተቻለ አስተምረን ለመቀነስ ነው እንጂ ፍች ሊኖር ይችል ይሆናል። ምክንያቱም ከሰው ልብ ከሰው ማንነት ጋር ከሰዎቹ ከግለሰቦቹ ግንኙነቱ ካለው ግንኙነት አንጻር የሚወሰን ነገር ስለሆነ ስለዚህ በተለያየ ዘመን በተለያየ ባህልና በተለያየ ዓለም በተለያየ ቤተ እምነቶች ውስጥ ላይ የሚታይ የሚከሰት በተለይ ደግሞ አሁን በእኛ ማህበረሰብ መካከል ደግሞ በተለያየ ምክንያት ፍቺ እየጨመረ ቁጥሩ እየጨመረ ያለበት ጊዜ ነው እና ስለዚህ ስለ ፍቺ አንስቶ መነጋገሩ በጣም አስፈላጊ ነገር ነው እና ጥሩ ጥያቄ ነው ያነሳዋቱ ካሳሁን። እንግዲህ ፍቺን ስናስብ ወደ ፍቺ ሰዎች እያመሩ ነው ብለን ወይም ደግሞ ወደ ፍቺን ሊወስዳቸው ይችላል ብለን ስናስብ ደው በጣም መጠንቀቅ ያለበት ነገር ፍቺ ባንዴ ዱብ እዳ ሁኖ የሚመጣ ባንዴ የሚይዝ ነገር አይደለም። ቀስ በቀስ ነው ወደማይፈልጉት ሀሳብና ስሜት ውስጥ እንዲገቡ የሚያደርጋቸውና ብዙ ጊዜ ከፍቺ ጋር ተያዙ የፍቺ ደረጃዎችን ብናነሳ ጥሩ ነው። ማለት ሰዎች ቀስ በቀስ ከአንዱ ደረጃ ወደ ሌላው ደረጃ ከአንዱ ስቴፕ ወደ ሌላው ስቴፕ እየሄዱ ቀስ በቀስ ነው ከዛ እየተራራቁ ድንገት ሳያስቡት ፍቺ የሚከናወነው እና የመጀመሪያው ሰዎቹ ባሌና ሚስት ጥንዶቹ አብረው እየኖሩ እያለ በትዳር የተወሰነ ዓመት አብረው እየኖሩ በዛን ጊዜ በ ነበረው አለመግባባት፣ ግጭት በተለያየ ጊዜ እየተጋጩ በተለያየ ጊዜ በግጭቱ ደግሞ እየተጎዱ ይመጡ እና አንዱ ሌላውን እየጎዳ በብዙ ጉዳት ስሜታቸው እየተጎዳ ስለዚህ ውስጣቸው ቁጣ፣ ንዴት፣ ብስጭት ይቅርታ ለማድረግ ንዴት እንደገና ደግሞ ይህ ኃይለኛ የሆነ ጭንቀት፣ ውጥረት በብዙ በህይወታቸው ውስጥ እየተፈራረቀ እሱ እየተጠራቀመ እየተጠራቀመ ይመጣና እነዚህ ባልና ሚስቶች አብሮ ቁጭ ብሎ ማውራት፣ መነጋገር፣ ስለ ትዳራቸው አብሮ በጋራ መምረጥ፣ መወሰን እሱን እያጡት ይመጣሉ እና ሳያውቁት የመጀመሪያው ደረጃ በስሜት ነው መፋታት የሚጀምሩት። ወደ ህጋዊ ፍጅ ከመሄዳቸው በፊት ባልና ሚስቶች ጥንዶቹ ቤት ውስጥ ቁጭ ብለው ሩቅ ይሆናሉ። ለዚህ ነው አንደኛው መጽሐፌ፣ ጥልቅ ግንኙነት የሚለው ስለ ኢንቲሜሲ የጻፍኩበት ምክንያት ለዛ ነው። ምክንያቱም ሰዎች አንድ ቤቱ ነው ሩቅ ሊሆኑ ይችላሉ። አንድ ሶፋ ላይ ተቀምጠው ግን ሩቅ የሆኑ ቀርበናቸው ተቀምጠው ያሉት ግን ሩቅ ሊሆኑ ይችላሉ ማለት በአካል ተቀራርበው በስሜት ሩቅ የሆኑ ብዙ ነገሮቻቸው ሩቅ የሆነ መግባባት የማይችሉ ስሜት ለስሜት መቀራረብ የማይችሉ። አይደለም ሶፋ ላይ ሌላው ቀርቶ እኳ አልጋ ላይ ሆኖ የግብረ ስጋ ግንኙነት እኳ እየፈጸሙ በስሜት ቅርብ ላይ ሆኑ ይችላሉ። አንደኛው አካል ያለ ፍላጎቱ ሊሆን ይችላል። አንደኛው አካል ደግሞ ሌላ ሰው እያሰበ በምናዋ እያሰበች ወይም እያሰበ የወሲብ ግንኙነት ሊፈጽሙ ይችላሉ እና ከዚህ የተነሳ በስሜት ቅርብ ላይ ሆኑ ይችላሉ ሊራራቁ ይችላሉ እና እኛ አንድ ቤት ስላሉ አንድ ቤት ስለሚወጡ በአንድ መኪና ስለሚወጡ ስለሚገቡ፣ ቅርብ ሊመስሉን ይችላሉ እና ስለዚህ የመጀመሪያው ባልና ሚስቶች ፍች መፋታታቸው በስሜት መራራቅ ሲጀምሩ ርቀት ሲኖራቸው ከዛ በመንፈሳዊ ነገሮቻቸው መራራቅ በስለ ልቦና መራራቅ ሲጀምሩ እያለ እያለ በብዙ ነገር እየተራራቁ እየተራራቁ ይምጥና ያ የስሜት መራራቅ ከዛ ቀጥሎ ህጋዊ ፍች ይፈጽማሉ። መጀመሪያ ኢሞሽናል ዲቮርስ ነው የሚያደርጉት። ከዛ ቀጥሎ ደግሞ ሌጋል ህጋዊ ፍች መፈጸም ይጀምራሉ። እና አንዳንድ ጊዜ በእኛ ኮሚኒቲ እንደነግጣለን እንትናና እንትና እኮ ተለያዩ ሲባል እኛ ተለያዩ የሚለው ቦታ ላይ ነው የምንሰማው። ምን ደነግጠው ግን እነዚህ ሰዎች መራራቅ ከጀመሩ እና መለያየት ከጀመሩ ቆይተዋል። ምናልባት ሶስት አመት፣ አራት አመት፣ አምስት አመት ጨርሶባቸው ሊሆን ይችላል። አንድ ቤት ተቀምጠው ሁሉን ነገር በጋራ እያደረጉ ሩቅ የሆኑ በስሜት የተፋቱ ባልና ሚስቶች ሊሆኑ ይችላሉ። ስለዚህ በስሜት ተፋተው ይቆዩና ከዛ በኋላ ቀጥሎ የሚያደርጉት ነገር ምንድን ነው? ሕጋዊ ፍቺ ፕሮሰስ ውስጥ ይገባሉ። ሁለት ጥንዶች ከፍቺ ውሳኔ ላይ ከመድረሳቸው በፊት ሊፈቷቸው ወይም ሊያስቡባቸው የሚገቡ ቁልፍ ጉዳዮች ምን ይሆናሉ? ወደ ፍቺ ከመደረሱ በፊት በምን ጉዳዮችን ለመፍታት ጥረት ማድረግ አለባቸው? ከፍቺ ውሳኔ ላይ የመድረስ ውሳኔ ከመድረስ በፊት ሊያማክሩ የሚ ገቡ ወይም ሌላ እገዛ ሊያገኙ የሚገቡባቸው ሁኔታዎች አሉ። ከውሳኔ ላይ ከመደረሱ በፊት እንግዲህ ብዙ ጊዜ በኛ ማህበረሰብ ብዙ ጊዜ ጥሩ የማስታረቅ ባህል አለን፣ ግን አንዳንድ ጊዜ እንዴት አድርገን ማስታረቅ አንዳንዱ ነገር ባይገባንም እና ፍርድ አሰጣጣችን አንዳንዴ ሚዛኑን ያልጠበቀ ቢሆንም ግን የማስታረቅ የሽማግሌነት ስራ ምናምን እሱ ጥሩ ባህል አለን እንደሱ። ኑሮን ግን ምንድን ነው ብዙ ጊዜ ብዙ ሰዎች ወደ ሰዎች የሚመጡት ብዙ ርቀት ከሄዱ በኋላ በጣም ብዙ ነገር ከፈራረሰ እና መጨረሻ ጥግ ላይ ሲደርሱ ነው የሚመጡት እንጂ ገና ምልክቱን ሲያዩ ገና ጤናማ ያልሆነ ግንኙነት ወይም ደግሞ ጤናማ ያልሆነ ተግባቦት ሲኖራቸው ወይም ደግሞ ስሜት ለስሜት መራራቅ ሲጀምሩ አይተው አይ በዚህ ጉዳይ ላይ በትዳራችን ጉዳይ ላይ ጥሩ ግንኙነት እንዲኖረን ብለው ወደ ባለሙያ ወይም ደግሞ ልምድ ካላቸው ወይም እውቀት ካላቸው ሰው ወይም ደግሞ ከተለያየ አቅጣጫ እርዳታ ፈልጉ የሚሄድ ነገር ብዙ አልተለመደም። ብዙ ጊዜ ወይ አለያዩን ብለው ነው የሚመጡት። መለያየት እንፈልጋለን አለያዩን፣ ሽማግሌም ሲፈልጉ አለያዩን፣ በሰላም መለያየት ነው የምንፈልገው ብለው ነው በአብዛኛው እንደሱ የሚያደርጉትና ግን ከዛ በፊት ግን በተቻለ መጠን ባልና ሚስቶች በስሜት፣ በተለያየ፣ በግጭት፣ ባለመግባባት እየተጎዳዱ ያሉ ባልና ሚስቶች ያ ጉዳት እያደገና እየጨመረ መጥቶ ወደ ህግም ፍች ከመሄዱ በፊት ከዛ በፊት የተጎዳው ማንነታቸው በይቅርታ በፍቅር አጥፍቻለሁ፣ ተሳስቻለሁ በሚል ችግሮቻቸውን መፍታት የሚችሉበት እና ችግሮቻቸውን ሊያሳያቸው የሚችል ባለሙያና ልምድ ያላቸው ሰዎች ጋር እንደሱ አይነት መፈለግ በቻል በጣም አስፈላጊ ነው። ምክንያቱም በመካከላቸው ሰው ጣልቃ ገብቶ የሚረዳቸውና የሚረዳቸው ሰው አግኝቶ ካላገዛቸው ያ የስሜት መራራቅ ቀጥሎ በህግ ፍቻቸውን እንዲያከናውንና ልጆቻቸውንም ተለያይተው እንዲያሳድጉ ብዙ ተጽዕኖ እንዲፈጠርባቸው ያደርጋልና ከዛ በፊት ምልክቶቹን ሲያዩ አይደለም እንኳን ችግር እያለ ችግርም ባይኖር በትዳር ውስጥ መመረቅ የሌለበት ትምህርት ቤት ስለሆነ ሁልጊዜ አዳዲስ ነገሮች ስለሚኖሩ ግንኙነትን ጠንካራ፣ ጤናማ ለማድረግ ሁልጊዜ ከሌላ ሰው መማር፣ ሌላ ሰው መጠየቅ፣ ባለሙያ መጠየቅ በጣም በእኛ ካልቸር ብዙ አልተለመደም። ሊለመድ የሚገባ ነገር ነው። ከዛ በኋላ ደግሞ ደግሞ ደግሞ ትንሽ ትንሽ ደግሞ ምልክቶችን ስናይ፣ አይ ይህ ምልክት ጥሩ አይደለም፣ እንዲሁ ሆኖ ከቀጠለ ቀጥሎ ሌላ ውስጥ ሊከተን ይችላል። ከወዲሁ ነገሮችን ለማስተካከል ለማረምና የተሻለ ግንኙነት እንዲኖር የግንኙነቱ ጤናማነት ሲበላሽ ጤናው እንዲመለስ የግንኙነት ጤናው እንዲመለስ ሊያስተካክሉበት ወደሚችሉበት መንገዶች ነገሮችን ማሰብና መፈለግ በጣም አስፈላጊ ነው። ከዛም በኋላ እኮ የመጨረሻ ላይ እንኳን እንደሱ ብሎ ቢያስቡ የመጨረሻው ለእነሱ ነው። ምናልባት ባለሙያ ምናልባት ደግሞ ልምድ ያላቸው ሰዎች ሲጠይቁ አንዳንዱ ችግር የሚፈታ ሊሆን ይችላል። በእነሱ የከበደው ለሌላ ሰው ላይከብድ ከብድ ለእነሱ ያልቻሉትን ሌላ ሰው አይችለውም ብሎ ማሰብ የለባቸውም እና በተቻለ መጠን ፈጥኖ ወደ ፍች ከመሄድ፣ ፍቺ ራሱ ክራይሲሱ ቀላል አይደለም። በራሳቸው በሚፋቱት ባልና ሚስቶች፣ ከዛ ደግሞ በልጆች ከዛ በንብረት ብሎም ደግሞ በዙሪያቸው ባሉ ሰዎች መካከል እንኳ ያመጣው ተጽዕኖ ቀላል አይደለም እና ፍችን እንደ ቀላል አድርገው ባያስቡት እና አሁን አሁን አንዳንድ ጊዜ አንዳንድ ሙቪዎች ሲሰሩ ሰምተህ ከሆነ አንዳንድ ቃላቶች በፊት በጣም ማንጠቀምባቸው የነበሩ ከባድ የነበረው ቃል አሁን ፍችን አቦ ተፋታኝ የሚል ቃል ብዙ ጊዜ መደመት ተጀምሯል። ማለት ለምን ብሎ ለሆነ ጨዋታም እየተጫወቱ መለያየት ሲፈልጉ፣ ወይም ደግሞ የሆነ ጓደኝነት ቆይተው መለያየት ሲፈልጉ አቦ ተፋታኝ የሚል እና ፍችን እንደቀላል በቃላት መጠቀም እየጀመርንበት የመጣንበት እና ሰው ለመግባት ወደ ትዳር ውስጥ ለመግባት ወደ አንድነት ለመምጣት ቸኩለው ደግሞ ለመለያየት በጣም እየፈጠኑበት ያለበት ጊዜ ነውና ትዳር ላይፍታይም ኮሚትመንት እድሜ ልክ ቃል ኪዳን እንደሆነ አስበው በጣም ለትዳራቸው፣ ለግንኙነታቸው መጠንቀቅ የሚችሉበትና በተቻለ መጠን ነገሩን አስተካክለው ሊቀጥሉበት የሚችሉ አጥፍቻለሁ፣ ተሳስቻለሁ በሚል ይቅርታ እየተጠያየቁ ግጭቶቻቸው መፍታት እንጂ መፋታት ምርጫ አድርገው ባይወስዱ። ስለዚህ በጣም ክራይስቱም ከባድም ስለሆነ ከዛ በፊት እንደነዚያ ነገሮችን፣ እርምጃዎችን ተረጋግተው ስሜታዊ ሳይሆኑ ምክንያታዊ ሁነው በተለያየ ሰው ጣልቃ ገብነትና ግፊት ያልሆነ ምርጫና ውሳኔ እንዳይወስኑ ተረጋግተው እንዲወጡ የገፋፏቸው ሰዎች ከወጡ በኋላ ያን ያክል እርዳታ ማያገኙ ፍቺ በጣም በጣም በጣም አስጠሊታ ነገር ነው ስንጋባ ሰው ሁሉ እያጨበጨበ ሰው ሁሉ ቀና ብለን ስናየ ነበር ሰዎች ስንፋታ ሰው ሁሉ ቀና ብለን ማየት ይከብደናል ያጨበጨበው ሰው ሁሉ አይኖርም ቀላል አይደለም እና በደንብ አድርገው ምክንያታዊ ሁነው ነገሮችን ተረጋግተው የወደፊት ነገሮቻቸው የሚያመጣውን ተጽዕኖ ግንዛቤ ውስጥ ከነሱ አልፎ ሌሎችን ሰዎች እንዲረዷቸው እርዳታ መፈለግና ነገሮችን ማስተካከል እንጂ መፋታት ሳይሆን ግጭቱን መፍታት ምርጫ አድርገው ቢወስዱ በጣም ጥሩ ነው ብላለሁ። ፍቺ የሚያመጣው ተጽዕኖ ቀላል አይደለም ብለዋል። ፍቺ በተፋቺዎች ዘንድ እንደዚሁም አልፎ ልጆችም ካላቸው በልጆች ላይ የሚያደርሱት ተጽዕኖዎች ምን ይሆናሉ? የሚያመጣው ተጽዕኖ ቀላል አይደለም። ብዙ ነው፣ ሁለንተናዊ ነው የሚያመጣው ተጽዕኖ። መጀመሪያ ተጠቂ የሚሆኑ ተጋቢዎች ናቸው። እነዛ ባልና ሚስት የነበሩ ሰዎች እነሱ ሲለያዩ ብዙ ነገሮቻቸው ነው ተጽዕኖ። ሌላው ቀርቶ አካላዊ እንትናቸው ላይ ተጽዕኖ ያመጣባቸዋል። ማህበራዊ ግንኙነታቸው ላይ ተጽዕኖ ያመጣል። ኢኮኖሚካል ተጽዕኖ ያመጣል። በፕሮፌሽናቸውም እንኳ ሳይቀር ነው። በግጭትና ባለመግባባት ብሎ በመለያየት ያሉ ባለትዳሮች ብዙ ነገሮቻቸው ነው ተጽዕኖ የሚያመጣው ግን በተለይ ደግሞ በእኛ ምርጫና ውሳኔ ተጋብተን ባልና ሚስቱ ነን። ከዛ በእኛ ምርጫና ውሳኔ ወልደን በእኛ ምርጫና ውሳኔ ደግሞ እንለያይና ወይም በፍች ነገሮችን ያጠናቀቁና ያለ ምርጫቸው የሚጎዱት ከኛ የተወለዱ ልጆች ናቸው። በእኛ ምርጫና ውሳኔ የወለድናቸው ልጆች ላይ ነው በፍች ጊዜ ከፍተኛ ተጽዕኖ የሚፈጠርባቸው በልጆቹ ላይ ነው። ምክንያቱም እናትና አባቶቻቸው በጋራ ሁኖ ልጆቻቸውን ከማሳደግ ከማስተዳደር ተለያይተው ስለሚሆኑ በሁለቱም ከእናትም ከአባትም ፍቅር አግኝተው አብሮ ማደግ ሁለቱንም በጋራ በአካል እያገኙ በአካል በሁለቱም በኩል ያለውን ፍቅርና እንክብካቤ እያገኙ እንዳያድጉ ስለሚያደርጋቸው ልጆችን በጣም በብዙ ነገሮች ተጠቂ እንዲሆኑ ሊያደርጋቸው ይችላል። በተለይ በአካላዊ ነገር ስንመለከት ልጆቹን ሳያውቁት በጣም ከአቅም በላይ የሆነ አንዳንዶቹ የምግብ ፍላጎታቸው እንዲቀንስ፣ አንዳንዶቹ ከመጠን በላይ ያለፈ የመብላት ችግር ውስጥ እንዲገቡ፣ መሰረታዊ ፍላጎቶቻቸው እጥረት እንዲገጥማቸው፣ አንዳንዶቹ በጣም መሟላት ያለባቸው ነገሮች በልጆች ኢኮኖሚካሊ እጥረት ምክንያት መሰረታዊ ፍላጎቶቻቸውን እንዳይሟላ ሊሆን ቢሟላም እንኳ ቢኖርም ቤታቸው ሙሉ ቢሆንም ያለውን ነገር እንዳይጠቀሙ ምክንያቱም ተጽዕኖ በአናኗሯቸውና በአመጋገባቸው፣ በጤንነታቸው ላይ በከፍተኛ ሁኔታ ተጋላጭ እንዲሆኑ ሊያደርጋቸው ይችላል። ያ ብቻም አይደለም። በስለ ልቦናቸው ላይ ደግሞ በልጆች ላይ በጣም ለብዙ ጭንቀትና ውጥረት ለከፍተኛ የሆነ ለሆነ አንዛይቲና ስትረስ አልፎ እንዲሰጡ በህይወታቸው ውስጥ በከፍተኛ ፍርሃትና ስጋት እንዲፈራረቅባቸው፣ ሀዘንና እርካታ የለሽ እንዲሆኑ በጣም በብዙ ጊዜ ያ ልባቸው ሀዘን ውስጥ እንዲገባ በሚደረግላቸው ሁሉ እርካታ የሌላቸው ሰውን መጠራጠር የሚችሉ ሰው ማመን የሚከብዳቸው ምክንያቱም ቤታቸው ላይ እንደዛ በእናትና በአባታቸው የተፈጠረውን ነገር እያዩ ባዩት ነገር ሰው ሁሉ እንዳያምኑ ሊያደርጋቸው በነገሮቻቸው ላይ ትኩረት እንዳያደርጉ ተስፋ እንዲቆርጡና ለተለያዩ መጥፎ ልምምዶች ወይም ሱሶች ለተለያዩ ነገሮች ተጋላጭ እንዲሆኑ በስለልቦናቸው ለእንደነዚህ አይነት ነገር ልጆችን ተጋላጭ ያደርጋቸዋል። ያ ብቻም አይደለም። በትምህርታቸውም አካዳሚክ ባላቸው የትምህርት የመማር ፍላጎት ተነሳሽነታቸውን ያጠፋዋል። ምክንያቱም ልቦ ወላጆቻቸው በፍች ስለተጠናቀቀ ነገሮቻቸው በዛ በሚያዩት እና በሚሆኑት ነገር ትምህርታቸውን ትኩረት አድርገው እንዳይከታተሉት የነበራቸውን ፍላጎትና ተነሳሽነት ያሳጣቸዋል። ትምህርት ቤት ሄደው በሀሳብ የመወሰድ ነገሮች ይኖራሉ። ከዛም አብሯቸው ከሚማሩ ከጓደኞቻቸው ጋር ሳያውቁት ግንኙነታቸው የተበላሸ ብስጩ፣ በጥቂቱ ነገር የሚናደዱ ወይም ደግሞ ከመጠን ያለፈ በጣም ከፍተኛ የሆነ ዝምተኛ እንዲሆኑ ዝም እንዲሉ፣ በፊት የነበራቸው ኢነርጂ እንዳይኖራቸው ሊያደርጋቸው እና በህይወታቸው ላይ ተስፋ እንዲቆርጡ ወደፊትም ተምረው የሆነ ነገ ወገር ላይ ይደርሳሉ የሚለውን ተስፋ እንዲቆርጡ ሊያደርጋቸው ይችላል። የሚያመጣው ተጽዕኖ በማህበራዊ ነገሮቻቸው ላይ ከቤተሰቦቻቸው ጀምሮ ሰፈር፣ ትምህርት ቤትና ከሌሎች ማህበራዊ ግንኙነቶች እንዲርቁ ግንኙነታቸው በጣም ደካማ እንዲሆን ዝቅ እንዲል ወይም ደግሞ ፈጽሞ በዛ ተደብቀው በሰው ተከበው መደበቅ እስኪፈልጉና በግል ማድረግና መሆን ያለባቸውን ነገር እንዳይሆኑ እንዳይሆኑና እንዳያደርጉ ሊያደርጋቸው ምናልባትም ደግሞ ይህ ማህበራዊ ግንኙነት ጋር ተያይዞ ከማህበራዊ ግንኙነት አንዳንድ ማህበራዊ ጓደኞች አንዳንድ መጥፎ ልምምዶችና ሱሶችን በቀላሉ ወደዛ ውስጥ ገብተው ተጋላጭ እንዲሆኑና እሱን ተለማምደው ራሶቻቸውም በአዲክሽን እንዲደብቁ ሊያደርጋቸውና በአካባቢያቸው ምናልባት አንዳንዶቹ ለአካባቢው መጥፎ ተግባር በመወሰድ ምሳሌነታቸው መጥፎ እስከመሆን ድረስ እንዲደርሱ በልጆች ላይ ከፍተኛ ተጽዕኖ ሊያመጣ ይችላል ይህ ማለት ግን ሁሉ ሰው ይገባል ለማለት አይደለም ተጋላጭነታቸው ይጨምራል ለማለት ነው እንጂ ደግሞ ጠንካራ እናቶች አሉ ልጆቻቸውን ቴኬር አድርገው ለብዙ ነገር አሁን የተባለው ነገር እንዳይደርስ ከፍለው በጣም ዋጋ ከፍለው በጋራ ሁነው ከማሳደግም በላይ ብቻቸውን ሴት ሁነው እናት ሁነው እንደ አባት ሁነው እያሳደጉ ለብዙ ነገር የሚያደርሱ እናቶች አሉ እና እነሱ እነሱን የሚያካትት አይደለም ግን አጠቃላይ ፍቺም በልጆች ላይ በተለይ የሚያመጣው ተጽዕኖ ቀላል አይደለም ምና እና አንዳንድ ጊዜ ነገሮቻችን ቆም ብለን መመርመር እና መፈተሽ የሚያስፈልጋቸው በልጆቻቸው ነው። አንዳንድ ጊዜ እኛ ወላጆችም ራሱ በእንዲህ አይነት ሁኔታ አልፈው ይመጡና አልፈው መጥተው ካሳለፉት ነገር አይማሩም። እኔ ያላባት እኔ ያለእናት አድጌ ከሆነ ልጆች ያለአባት እና ያለእናት እንዳያድጉ አብረን መሆን አለብን ብለን አንወስንም። ያንን ሳይክል እኛ እንደግመዋለን። በዛ በቤተሰቦቻችን ላይ የተፈጠረውን እኛም ያን ስህተት እንደግመዋለን። እንደገና ያንን ነገር በልጆቻችን ላይ እናደርገዋለን። እንዲህ እያለ እየተንከባለለ እንዳይቀጥል የሆነ ቦታ ላይ ማስቆም ቢቻል እና ቆራጡነን ለልጆቻችን ማሰብ እና ለልጆቻችን ሲባል ዋጋ መክፈል ቢቻል መተው፣ መልቀቅ ያለብን ነገር ኮምፕሮማይዝ ማድረግ ያለብን ነገር ነገሮችን ለማስተካከል በጋራ መነጋገር እና ብሎም ደግሞ ባለሙያ ፈልጎ ነገሮችን በአግባብ በሆነ መንገድ ነገሮችን መቆጣጠር ቢቻልበትን መንገድ መፍትሄ ማፈላለጉ በጣም አስፈላጊ ነው። አሊያ ግን ልጆቻችን ለተለያየ ነገር አልፈው እንዲሰጡ ሊያደርጋቸው ይችላል ና ብዙ ጊዜ እንደሚነገረው በተለይ በአስታራቂ ሽማግሌዎችም ዘንድ ቢሆን በሚነገረው ሌሎቻችሁ ስትሉ አብራችሁ ቆዩ የሚባል ነገሮች በእኛ ማህበረሰብ ውስጥ ተለመደ ነው። የግድ አስቸጋሪ ከሆነና አንድ ሰው አንደኛው ወገን በተለያዩ ምክንያቶች ሊለያዩ ይችላሉ። ምናልባት የቤት ውስጥ ጥቃት ዶሜስቲክ ቫዮለንስ የመሳሰሉ ነገሮች ሊኖሩ ይችላሉ። በፋይናንስ በተለያዩ ነገሮች በርካታ የሆኑ እንደዚሁም በወሲባዊ ውስልትናዎች አንዳንዶች ይቀር ሊያላቸው የሚችሉ አይነት ነገሮች ያጋጥማሉ። እንደዛ ሆኖ ልጆች በመካከል ቢኖሩ ለዛ ሲባል መቆየት ግድ ይላል ወይስ፣ እዛ ላይ ከተደረሰ ፍቺ እንደ አንድ አማራጭ ቢወሰድ የተሻለ ውሳኔ ሆኖ ሊታይ ይችላል? ምናልባትም ለልጆች የተሻለ ሕይወት ፍቅር የሞላበት አዲስ በግልም ይሁን ምናልባት ሁለተኛ ጋብቻ ላይም ሄዶ ይሁን አዲስ ሕይወት ለመጀመር በዛ መልክስ ከዚህ አይነት ውሳኔ ላይ መድረሱ ይመከራል። አሁን እንደዚህ አይነቱ ጥያቄዎች በየግል ኬዙን ማየትና ማጥናት ይጠይቃል። ጀነራል አድርጎ ነገሮችን ይቻላል አይቻልም ከማለት ግን እንዲሁ ዝም ብዬ እንዲሁ በደፈናው መጀመሪያ እንደው ትንሽ ሰዎችን ለፍቺ ሊዳርጋቸው የሚችሉ ሁኔታዎችን ትንሽ ላንሳ እና ከዛ ውስጥ ላይ እንደው ከዛ ጋር አያይዤ አሁን አንተ የምትጠይቀውን ጥያቄ በመልሰው ደስ ይለኛል። ብዙ ጊዜ ሰዎች ወደ ፍቺ ሁኔታ እንዲደርሱ የሚያደርጋቸው ነገሮች፣ የመጀመሪያው ነገር ወደ ትዳር የገቡበት የተሳሳተ ምክንያት ወይም ከትዳር ጠብቀው የሚገቡት የተሳሳተ ግምት ይዘው ይገቡና ከተጋቡ በኋላ ብዙ ሳይቆዩ የሚፈልጉትን ሳያገኙ ሲቀሩ ወይም የሚፈልጉትን ካገኙ በኋላ ለመግባት የቸኮሉትን ያክል ለመለያየት ፈጣን በሆነ መንገድ ሰዎች ብዙዎቹ ይለያያሉ። ለምሳሌ ወደ ውጭ ሀገር ለመምጣት ወይም ደግሞ የኢኮኖሚ ችግራቸው እንዲፈታ ለማድረግ ምናልባት ወረቀት ለማግኘት ብለው ወይም ደግሞ ምናልባት በተለያየ በተለያየ ምክንያቶች ወደ ትዳር ይገቡና ያን የሚፈልጉትን ነገር ሲያገኙና ሲደርሱበት መፋታት ይጀምራሉ። አንዳንዶቹ ደግሞ ራስ ተኮር የሆነ የተለያዩ የራሳቸው የግል ፍላጎት ራስ ተኮር ራስ ወዳድ የሆነና የተለያዩ ለውጦች ሲከናወኑ ያንን ለውጥ እንደሚገባ መቆጣጠር ሲያቅታቸውና ፍላጎታቸውን ለማሟላት ጥረት ሲያደርጉ ወይም ለሌላው አካል ስሜትና ፍላጎት ያን ያክል ትኩረት ሳይሰጡ ራስ ተኮር ብቻ ሲሆኑ ብዙ ባልና ሚስቶች በዚህ ምክንያት ይለያያሉ። አንዳንዶቹ ደግሞ በተለያየ ጉዳዮች የልብ ጉዳትና ጥቃት ሲደርስባቸው ለምሳሌ የስለ ልቦና ጥቃት፣ የስሜት መጎዳት፣ በአካላዊ ነገሮች የመጎዳት ቅድም እንዳልከው ይህ ዶሜስቲክ ቫለንስ ብለን የምንለው የቤት ውስጥ ጥቃት ይህ አካላዊ ጥቃት ብቻ ሳይሆን ደግሞ ስለ ልቦናዊ ጥቃት ደግሞ ከፍተኛው ይህ በንግግር በስድር በተለያየ ነገር እያደረጉ ሰውን ዝቅ በማድረግ ስሜትን በመጉዳት ሰዎች ራሳቸውን ማንነታቸውን እስኪጠሉና እስኪጸየፉ ድረስ የነበራቸው ራሳቸውን የመቀበል ስሜት ራሳቸውን እስኪጠሉና ለራሳቸው ዝቅተኛ የሆነ ግምት እስኪኖራቸው ድረስ የሚደርስ የተለያየ ጉዳትና ጥቃት ሲደርስባቸው፣ አንዳንዱ ደግሞ ጥንዶች በግል ሊያስታርቁት የማይችሉ የተለያየ የራሳቸው ምክንያቶች ይኖሯቸዋል። ከኛም ባህል አንጻር ደግሞ የሌላ ሰው ጣልቃ ገብነት ቅድም እንዳልከው ባል ወይም ሚስት ለትዳሯ ታማኝ ባለመሆን ከሌላ ሰው ጋር የመማገጥ አይነት ነገር፣ ሌላ አይነት ግንኙነት መኖር ወይም ቤተዘመድ ሚስትን ወይ ባልን አለመውደድ፣ በተለይ ደግሞ ከአለመውደድ ጋር ተያይዞ ምናልባት ደግሞ የኢኮኖሚ ፍላጎታቸው ወላጆች ሳያገኙ ሲቀሩ በሷ ምክንያት ነው በሱ ምክንያት ነው በማለት ቤተሰብ ጣልቃ እየገባ ወይም ደግሞ ሌሎች ሰዎች ደግሞ በቅናትና በተለያዩ ምክንያቶች ጣልቃ ይገቡና ትዳርን በሌላ ሰው ህይወት ውስጥ ላይ ጣልቃ ገብተው እንዲፈርስ ሊያደርጉ ይችላሉ። ከዛ ግን አንተ ያነሳው አሁን የመጨረሻው የምጠቅሰው ለሕይወት አስጊ የሆኑ ባህሪዎች አሉ። ማለት አንዳንድ ጊዜ ስሜታዊ ሲሆኑ፣ አንዳንድ ጊዜ እኛ የምንለዋለህ ሲነሳባት የምንለዋለህ ሲነሳበት እሷ ይነሳበት እንጂ ብለን የምንላቸው አሉ። እና ዲያግኖሲስ ቢደረጉ ምናልባት እነዚህ ሰዎች የአእምሮም ችግር ሊሆን ይችላል፣ የሆርሞናል ቸንጅ ጋር ተያይዞ የባህሪ ለውጥ የሚያመጣባቸው ወይም ደግሞ የተለያየ ኬሚካል ኢምባላንስ ጋር ተያይዞ ሜንታል ሄልዝ ላይ የሚሰሩ ሰዎች ሊያዩት የሚገባ ዲያግኖስ ሊያደርጉት የሚችል በሽታ ስያሜ ሊሰጡ የሚችል ነገሮች ሊሆን ይችላሉ እና በተበሳጩ ጊዜ በተናደዱ ጊዜ በተለይ በኛ ማህበረሰብ በተለይ ቄሶች የሙስሊም ማህበረሰብ ኦስታዞች፣ የኢቫንጀሊካል ፓስተሮች፣ መሪዎች በጣም እንደገና ማህበረሰቡ ላይ የሚሰሩ ሰዎች በጣም መጠንቀቅ ያለባቸው ነገር በተለይ እንደዚህ ለእርቅ በገቡ ጊዜ፣ ለማስታረቅ ጥረት በሚደረግበት ጊዜ ነገሮችን ቀጥታ ዝም ብለው ታረቁ ከወደሚል ከመሄድ በፊት በመጀመሪያ ነገር ችግሩን በደንብ እንደሚገባ ለመረዳት ጥረት ማድረግ እና ችግሩን ለመለየት ከዛ ደግሞ በግንኙነታቸው እያመጣባቸው ያለውን ተጽዕኖ ለይቶ ማወቅ በጣም አስፈላጊ ነው። ስለዚህ ያን ለይተው ሲያውቁ ከዛ በኋላ በጋራ ለመምረጥ እና ለመወሰን እንጂ አንዳንድ ነገር ቻለው ወይም ቻዩ ተብሎ ማይቻል ነገር ለጊዜው ከግንኙነቱ በፊት፣ ከትዳሩ በፊት ወይ ለሰውየው ወይ ለሴትየዋ ደህንነት መጀመሪያ ቅድሚያ የሚሰጥበት ጊዜ አለ። ከግንኙነቱ በፊት መኖር የሚጠይቅባቸው ብዙ አጋጣሚዎች አሉና እነሱም በጣም ንቁ ነው፣ ነገሮችን ማየት ያስፈልጋል። እንዲያድርጎ በቢላዋ ሳተኝ፣ እንደዚህ አፍኖ ገሎኝ፣ ጮኬን የተረፍኩት እንደዚህ ደጋግሞ እንዲያደረገ ፊቴን እንዲያደረገው እሱ ነው ወይ እንዲያደረገችኝ እሷነች እንዲያደርጋ እንደዚህና እንደዚህ ወንኩ እያሉት በተደጋጋሚ እንደዚህ አይነት እየተሰማ እያዩ ይህን ችግር የሚፈታበትን መንገድ ሌላ መንገድ፣ ከዛ ደግሞ ለባለሙያ ነገሮችን አድርጎ አንዳንድ ነገርም እንዲያውም ከመንግስትም ጋር ነገሮችን ከይዞ ነገሮች ሊፈቱ የሚገባቸውን ነገሮች ቻለው ወይም ቻይው ብሎ አስገብቶ ሰው ማስጨረስ። ስለዚህ ያው እኛ እንደ ባለሙያ ስናማክብ ከባለቤታቸው ጋር በጣም ከተጋጩ አንዱ የምንጠይቀው ነገር ምንድን ነው? ፊዚካል ያለው ጉዳይ ምን ምን አለ? እንደዚሁ ናችሁ ታውቃ አሁ ባለፈው እንዲያድርጎኛል እንዲተርፍ ያሉ እንደዚህ እንደሱ ከተባለ አሁን እንደ እኛ እንደ ባለሙያ ምንድ ነው የምናደርገው? ለየግድ ማሳወቅ አለብን። ምክንያቱም ነገ ከእኔ ጋር ቆይታ ሂዳ ባሏ አንድ ነገር አድርጎ ቢገላት አማካሪው ማን ነው ተብዬ የምጠየቀው እኔ ነኝ ተጠያቂ ነው የሚያደርገኝ እንደገናም ደግሞ የሙያው ስነ ምግባር እሱ ይጠይቀኛል እንዲህ አይነት ችግር እየሰማው ሪፖርት ማድረግ አለብን ግን የኛ ማህበረሰብ በቸርችና በሙስሊም ማህበረሰብ በማህበረሰባችን መካከል እንደሱ ነገር ስላልተለመደ አንዳንድ ሰዎችን በህይወት አተናቸዋል አንዳንድ ሰዎች መሞት ማይገባቸው እንዲሞቱ ወይም ደግሞ አካላቸው እንዲጎዳ የሆኑ ሰዎች አሉና በተቻለ መጠን የማስታረቅ ስራችን ጥሩ ነው። ተበረታቶ ሽማግሌዎች መከበር አለባቸው። የሽማግሌነት የማስታረቅ ስራ መቀጠል አለበት። ስናስታረቅ ግን የሚታረቀውን ነው ማስታረቅ ያለብን። አብሮ ሊኖር የሚችለውን ነው አብሮ እንዲኖር የምናደርገው። ከዛ ደግሞ አብሮ እንዲኖሩና መታረቅ እንዲችሉ ከፍተኛ ብዙ መንገድ መጓዝ ሊጠይቅ ይችላል እንጂ በአንድ ሰዓት በሁለት ሰዓት አብረን ቁጭ ብለን ቻይው ቻለው ብሎ ማስገባትና አስገብቶ ከሁለት ቀን ከሶስት ቀን በኋላ ያንን ሰው ልናጣው ስለምንችል በጣም ጥንቃቄ መደረግ መቻል አለበት። እና እንደነዚህ አይነቱን ጥያቄዎች መጠየቅና ጠይቆ ከመጀመሪያ ሴትየውን ወይም ሰውየውን ማትረፍ ነው ያለብን፣ መጀመሪያ የሚተርፉበትን መንገድ። በተለይ ደግሞ እንደዚህ አይነቱን ነገር አንድ ሰው ባይሰራው ጥሩ ነው። እንደዚህ አይነቱን ነገር እንዲያደረገ ሲፈጸም ሁለት ሶስት ሰዎች መሆኑ ከብዙ አቅጣጫ ከህግም አንጻር ምናልባትም ደግሞ አንዱ ያላየው ሌላው አሳይቶ በጋራ ነገሮችን አድርጎ መጀመሪያ ሰው ማትረፍ በጣም አስፈላጊ ነው። ካተረፍን በኋላ ነው ሰዎቹ እንዲታረቁ ወይም ደግሞ ሰዎቹ ንግሮች ችግሮቻቸውን ፈተው ጤናማ ግንኙነት እንዲኖራቸው መርዳት የሚንቀጥለው። ከዛ በኋላ ልጆች ደግሞ ካሉ ደግሞ ያለአባትና ያለእናት ያድጋሉና በዚህ ብቻ ማያልቅም በኮሚኒቲያችን ላይ ደግሞ ራሱ የሚያመጣው ተጽዕኖ ደግሞ ከፍተኛ ተጽዕኖ አንዳንዱን ያበረታተዋል አንዳንዱን ደግሞ በጣም በዚህ ፍርሃትና ስጋት ውስጥ እንዲገቡ ያደርጋቸዋል። ሊያገቡም የሚያስቡ ወደ ጋብቻ እንዳይገቡ በጣም ተጽዕኖ ያደርጋል። ያገቡም ባለትዳሮች በፍርሃትና በስጋት ማን ይታመናል እያሉ የሚያመጣው ተጽዕኖ ቀላል አይደለምና፣ ስለዚህ የዚህ ላይ ጥንቃቄ ቢደረግ መልካም ነው እላለሁ። በፍቺ ሂደት ውስጥ ያሉ ግለሰቦችን የቅርብ ቤተሰቦቻቸው፣ ጓደኞቻቸው፣ ወላጆቻቸው እንደዚሁም ከማህበረሰቡ ምን አይነት ድጋፍ ሊደረግላቸው ይገባል? ከባድ የሆነ የስነልቦና ተጽዕኖ በተለያየ በፋይናንስም ይሁን በተለያየ መልኮች እንደዚሁ ቀውስ ውስጥ ስለሚገቡ ከዛ ወጥተው እንደገና ህይወታቸውን መልሰው አቋቁመው ይሄ የዓለም መጨረሻ እንዳልሆነ መለያየቱ በዛ የስነ ልቦና ድጋፍ ከማድረጉ አኳያ ከማህበረሰባትና ከወዳጃ ዘመድ አዝማዶች ምን ይጠበቃል? ቅድም እንደጠቀስኩት በፍች የሚያልፉ ሰዎች ብዙ ነገሮቻቸውን ነው የሚነካቸው። በእነሱን ስለ ልቦና አካላዊም ነገሮቻቸው ላይ በፊት እንደነበራቸው ጤንነት እናንትን እስከማይሆኑ ድረስ ሊያደርሳቸው ይችላል። በስለ ልቦናቸው በጣም በኃይለኛ ጭንቀትና ዲፕሬሽን፣ በተለያየ በከፍተኛው በሆነ ውጥረትና ጭንቀት ውስጥ እንዲገቡ፣ በፍርሃትና በስጋት ውስጥ እንዲኖሩ ሊያደርጋቸው ይችላል። ከማህበራዊ ጋር ያላቸው ግንኙነት የፈታ ወይም የፈታሽ ተብሎ ማህበረሰባችን የሚሰጠው ትርጓሜ ና ለእንደነዚ ሰዎች ያለው አመለካከት የተበላሸ ከመሆን የተነሳ አንዳንዶቹ ወይም ኤክስትሪም ይጠፋሉ ከማህበራዊ ስልኮቻቸውን ይቀይራሉ፣ ምኖቻቸውን ያላቸውን ኮንታክት ሁሉ አጥፍተው ብቻቸውን ይሆናሉ። አንዳንዶቹ ደግሞ እሱን ለማምለጥ ሲሉ ደግሞ የበለጠ ወደ ማህበረሰቡ ምንም እንዳልሆኑ ውስጣቸው ያለውን ጥያቄ ለመመለስ ምንም እንዳልሆኑ ነው ደግሞ የበለጠ ራሶቻቸውን በልብስ ደብቀው ራሶቻቸውን በተለያየ በተለያየ ነገር ደብቀው ወደ ማህበረሰቡ ዘልቀው ሊገቡ ይችላሉ። ይህ ማለት ግን ጉዳትና ጥቃት አልደረሰባቸውም የላቸውም ማለት ግን አይደለም። ሰው ማቻ አድርጎ ለብሶ ውስጡ ቡጭርጭር ሊሆን ይችላል። ሰው የተለያየ ነገር ኑሮት ውስጡ ግን የተጎዳ ማንነት ሊኖራቸው ይችላል እና የተለያየ ቀውስ ነው ያለ። ኢኮኖሚካል ቀውስ አለው፣ ማህበራዊ ቀውስ አለው። እሱ ብቻም አይደለም ስለ ልቦናዊ ቀውስ አለው። ያለው ብዙ ቀውስ ስላለው በፍች ውስጥ የሚያልፉ ሰዎች እነሱ መረጋጋትና የሌላ ሰው እርዳታ የሚያስፈልጋቸው እንደሆነ ማሰብ መቻል ጥሩ ነው። ምክንያቱም ያለው ቀውስ በሕይወታቸው ላይ እየቆየ እየጨመረ እንዳይቀጥልና ሕይወታቸው ወደማይፈልጉት የሕይወት አቅጣጫ ውስጥ እንዳይከታቸው በበቀል፣ በቁጣ፣ በብዙ ነገር እንዲፈራረቅና ልጆቻቸውንም ሲያሳድጉ በዛ ቁጣ በዛ ማንነት ሆነው ሊቀጥሉ ይችላሉ እና ተጽዕኖ ቀላል ስለማይሆን ስለዚህ እንደዚህ አይነት ነገሮቻቸው ውስጣቸው ያለው ነገር ፈውስ እንዲያገኝ ሂል እንዲያገኝ ሪከቨር ማድረግ የሚችሉበትን መንገድ ከተለያዩ ሰዎች ላይ ማግኘት የሚችሉበትን መንገድ እንደሚያስፈልጋቸው ቢያስቡ በጣም አስፈላጊ ነው። ግን በጣም የሚገርም ነገር በዚህ በዲቮርስ የሚያልፉ ሰዎች በፍች የሚያልፉ ሰዎች ፕሮፌሽናል በሆነ ባለሙያ አግኝተው እኳ እርዳታ ካገኙ በደንብ ውስጣቸው ያለው ነገር ጥርግ ብሎ ወጥቶ ነፃ ወጥተው በደንብ ተረጋጋ በጥሩ ስሜት ውስጥ ያሉ ግለሰቦች እንዲሆኑ ወይም ደግሞ ሲንግል ዳድ ወይም ሲንግል ማም ሆነው መቀጠል እንዲችሉ ወይም ደግሞ ነገ ነገ ወዲያ እኮ ሌላ ምርጫና ውሳኔ ቢገቡ ጥርት ባለ በንጹህ ባልተጎዳና ያለፈው ነገር ጉዳቱ ተጽዕኖ በማረግባቸው ሁኔታ ነፃ ወጥተው ለመቀጠል ሁለት ዓመት ነው የሚጨርሰው። ሁለት ዓመት በፍቺ ውስጥ የሚያልፉ ሰዎች ከውስጣቸው ያለው ነገር ያለው የተለያየ ቀውስ ተረጋግተው ራሶቻቸውን መቆጣጠር የሚችሉበት እና ውስጣቸው ሰላም፣ ጤነኝነት እንዲሰማቸው ነገ በብዙ ነገር በሚመርጡትና በሚወስኑት ውሳኔ ጤናማ ምርጫና ውሳኔ መወሰን እንዲችሉ ለመርዳት በባለሙያ ደረጃ ሁለት ዓመት ነው የሚጨርስባት ይፈጃል ተብሎ ይታሰባል። ካልሆነ ግን እያለ ነው የሚቀጥሉት አምስት ዓመታቸው አስር ዓመትም እያለ ያ የነበራቸው በዛ ያሳለፉት ነገር ቁጣ፣ ንዴት፣ ብስጭት፣ ይቅር አለማለት፣ ብዙ የደረሰባቸውን ነገር እሱን እያሰቡ እያሰላሰሉ ህይወታቸውን ሆልድ ያደረገዋል። ትክክለኛ ምርጫና ውሳኔ እንዳይወስኑ ያደረጋቸው ማህበራ ግንኙነታቸው ላይ ተጽዕኖ ያደርጋል። በልጆቻቸው አስተዳደግ፣ በሙያቸው ላይ በመንፈሳዊ ህይወታቸው ላይ በብዙ ነገሮቻቸው ላይ ነው ተጽዕኖ የሚያደርገው። ነገ ነገ ወዲያኳ ሌላ ሁለተኛ ጋብቻ ልግባ ቢሉ ሊገቡ ይችላሉ። ከገቡ በኋላ ግን እንደገና ከመጀመሪያ የባሰ ይሆናል። ለአንዳንዶቹ የበለጠ የባሰ ይሆናል። ምክንያቱም የትናንቱን እያሰቡ ነገሮችን ሁሉ የሚተረጉሙበት የሚያስቡት ነገሮችን ሁሉ የሚያዩት በትናንቱ ባሳለፉት ነገር እየሆነ እየደነገጡ ነገሮችን ሁሉ የሚተረጉሙት ከዛ አንጻር ነው። እና ከሀምሳ ፐርሰንት በላይ ከመጀመሪያው በበለጠ ፈጥነው ወደ ፍቺ ድጋሜ በፍች እንዲከናወን ይሆንባቸዋል። እና ስለዚህ በእንዲህ አይነት ሁኔታ የሚያልፉ ሰዎች ካሉ ውስጣቸው የሚሰማ የተለያየ ነገር በህይወታቸው ላይ ወደፊት እንዳይራመዱ አድርጎ የያዛቸውን ነገር ሙያዊ ምክር እና ሙያዊ እርዳታ አግኝተው ካለባቸው ነገር ላይ ተለውጠውና ተፈውሰው ነፃ ወጥተው በዕለት በዕለት ባለው ግንኙነታቸው ተማሪ ሊኮኑ በትምህርታቸው ስራ እኮ ነው። በስርዓት ልጆች ካሏቸው ልጆቻቸውን በማስተዳደግ በማሳደግ በሌላ በሌላ አቅጣጫቸው ውጤታማ ሆነው እንዲቀጥሉ እንደነዚህ አይነት ሰዎች እርዳታ በጣም ያስፈልጋቸዋል። እኛም ደግሞ ሌሎቻችን ደግሞ እንደነዚህ አይነት ውስጥ የሚያልፉ ሰዎችን ደግሞ አንዳንዶቹ ስሜታቸው ስለልቦናቸው ስለሚጎዳ ያ የተጎዳው ስለልቦናቸው የበለጠ እንዳንጎዳቸው አትሊስት ባንረዳቸው የማንጎዳቸው እንድንሆን ማሰብ ስማቸው ምናቸውን እያጠፋን የበለጠ ከኛ እንዲርቁ ማድረግ፣ እሱ እንዳይፈጠር በጣም ጥንቃቄ ማድረግ ያስፈልጋል። ከዛ ውጭ ደግሞ ጉዳታቸውን የተጎዱትን ወይም ሊጎዱ ይችላሉ ብለ የምናስበውን ነገር አንደርስታንድ አድርገን በስለልቦና በስለ ልቦና ማገዝ፣ ማበረታታት፣ ባለብን ነገር አብሮነት፣ አብሮ በመሆን ሊሆን ይችላል። ያ ከችግራቸው ሊወጡ እንዲረሱ ሊያደርጉ የሚችሉበትን የተለያዩ ነገሮች እያደረግን፣ አንዳንዶቹ ደግሞ ፋይናንሻል ይጎዳሉ ፋይናንሻሊ ክራይሲስ ስለሚኖረው በዛ ደግሞ በምንችለው አቅማችን በፈቀደ መጠን ደግሞ አብሮነታችንን ማሳየት የምንችለው መደገፍ የሚገባን ነገር መደገፍ ብንችል። አንዳንዶቹ ደግሞ ማህበራዊ ግንኙነት ላይ ቀውስ ሊገጥማቸው ስለሚችል አብረን ወዳጅ ጓደኛውን አብሮ በመሆን አብሮነትን ማሳየትና ድጋፋችንን ማሳየት ይሶሻል ጥያቄያቸው ሶሻል ሳፖርት እና አንዱ እንደ ባለሙያ በግጭት ያሉ ሰዎች እና በተለያየ ችግር ውስጥ ያሉ ሰዎች አንዱ መጨረሻ ላይ ቸክ የምናረገው እና የምናበረታታው ምን ያክል ሶሻል ሳፖርት እንዳላቸው ጠይቃለን። ከሌላቸው ብቸኛ ከሆኑ በዙሪያቸው እነማን እንዳሉ ቸክ አድርገን ከእነሱ ጋር ኮኔክት እንዲያደርጉ እናበረታታለን። ምክንያቱም አንዱ ማህበራዊ ግንኙነት አንዱ ለሰዎች ተሎ ለመፈውስ ያላቸው ነገር ነፃ በዛው ልክም ደግሞ ማህበረሰቡ ደግሞ ጥሩ ነገር ከሌለ ደግሞ በዛው ልክ ችግር ለማስተላለፍም ቀላል ነው። ብዙ ጊዜ ደግሞ የእኛ ማህበረሰብ አንዳንድ ጥሩ ነገሮቻችን እድር፣ እቁብ፣ ሰንበት የምንላቸው በየቸርች አሉ፣ የተለያዩ ፕሮግራሞች አሉ። እነሱ እነሱ የበለጠ በህብረት ስንሆን ችግሮቻችን ብቻችን አግኝቶ የምናስበውና የምናሰላስለውን ነገር እሱ እየቀነሰ እየቀነሰ እንዲመጣ እና ብዙ አንዱ ለአንዱ ለሰው ሰው መድኃኒቱ አደለ የሚለው መጽሐፌ ላይ ማስቀምጫዋለው ተባብሮ የመኖርና የመስራት ባህል ከሚለው መጽሐፌ ላይ ማስቀምጫዋል ሰው ለሰው መድኃኒቱ ነው እና አንዱ ለሌላው መድኃኒት እንጂ የችግር እና የቁስለት ወይም የጉዳት መንስኤ እንዳንሆን፣ ይልቁን መፍትሄ ለመሆንና እንደነዚህ አይነት ሰዎችን እያበረታታን በመልካም ነገር ሁለንተናዊ ጤንነታቸው እንዲጠበቅና ጥሩ እህቶቻችንና ወንድሞቻችን ሆነው እንዲቀጥሉ፣ ጥሩ እናትና አባት ሆነው እንዲቀጥሉ፣ በሙያቸው ጥሩ ሰራተኛ ሆነው መቀጠል የሚችሉበት ሁኔታ በተቻለ መጠን በተለይ ደግሞ የቤተ እምነት መሪዎች በዚህ አቅጣጫ። በእኛ ማህበረሰብ ላይ አንዱ ችግር በፍች የሚያልፉ ሰዎችን የሆነ አንድ ቦክስ ውስጥ ነው የምናስቀምጣቸው። ምንም እርዳታ የምንሰጠው የለም። ስለዚህ በቃ የሆነ ቦታ ላይ ነው የምናስቀምጣቸውና በተለይ በጣም ሲሪየስ አድርጌ የምናገረው ፍችን መጥላትና በፍች የሚያልፉ ሰዎችን መጥላት ፈጽሞ የተለያዩ ሁለት ተግባሮች ናቸው። ድርጊቱ ሊጠላ ይችላል፣ ግን ድርጊቱን መጥላትና በፍች የሚያልፉ ሰዎችን መጥላት ግን ፈጽሞ የተለያየ ሰዎችን እያፈቀር እንዲያም የተለየ ፍቅርና እንክብካቤ እየሰጠን የምንችለውን ጊዜያችን፣ ገንዘባችንን፣ ጉልበታችንን በብዙ አቅጣጫ በሚያስፈልጋቸው እንደ አስፈላጊነቱ መርዳት ባለብን ነገር እየረዳን ወደ ተሻለ ሕይወት እንዲመጡና እቺን ጊዜ ያንን የቀውሷን ጊዜ እቺ የአስቸጋሪዋን ጊዜ እሷን በድል ተሻግረው የተሻለ ማንነት እንዲኖራቸው የተሻለ ግንኙነት እንዲኖራቸው በኑሯቸውም የተሻለ ኑሮ እንዲሆኗቸው ልጆቹም ካሏቸው ልጆቻቸውን በተሻለ ሁኔታ አሳድገው ወደ ተሻለ ነገር ማድረስ እንዲችሉ በምንችለው ነገር ብንረባረብ በጣም መልካም ነው ውላለሁ። ዶክተር ሙላቱ በላይነህ የናታን የጋብቻና የቤተሰብ ምክር አገልግሎት መስራችና ስራ አስኪያጅ፣ ደራሲ፣ የጋብቻና የቤተሰብ ምክር አገልግሎት ባለሙያ፣ ስለ ቃለ ምልልሱ እናመሰግናለን። ዛበስ አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts,